ጤናና አካባቢ እንግዲህ ኒውክሊር በባህሪው ምንድን ነው መሰለሽ? የምትዳስሽው አይደለም። ሌሎቹ ቆሻሻዎች ሄደሽ እንዲምትነኪው ሊሆን ይችላል። የኒውክሊያር ኃይል ማመንጫዎች የሚወገዱ ነገሮች እምትዳስሽው አይደለም። የሚጎዳህ ጨረር ነው። ይሄ ግንዛቤ ባለበት እነዚህን ቴክኖሎጂዎች ወደ እነዚህ ሀገሮች ላምጣ ማለት አደገኛ ኃላፊነትም ይጠይቃል። ትልቅ ኃላፊነት ይጠይቃል። አቶ የዓለም ሰው አደላ የአካባቢ ተፈጥሮ ተቆርቋሪና ባለሙያ ናቸው። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። ኒኩሌር የኃይል ማመንጫ ሲባል ምናልባት ብዙዎች የሚታሰባቸው በጤና ላይ ጉዳት የሚያስከትለው ከዘርፉ የሚወጣው ጨረር ሊሆን ይችላል። በተቃራኒው ኒኩሌርን ለኃይል ምንጭነት መጠቀም የከባቢ አየር ብክለትን ለመቀነስ ይረዳል በሚል የሚሟገቱ አሉ። ለምን ይሆን ለጥቂት ደቂቃዎች አብራችሁን ቆዩ ፈረንሳይ አብዛኛውን የኃይል ፍጆታዋን የምታመነጨው ከኒኩሌር የኃይል ምንጭ ሲሆን ከ40 በመቶ ያላነሰ ከዚህ ዘርፍ እንደምታገኝ መረጃዎች ያመለክታሉ ከራሷ ፍጆታ አልፋም ፈረንሳይ ለጎረቤቶቿም ከዚሁ ዘርፍ ከምታመነጨው ኃይል እስከ መሸጥ መድረሷም ይነገርላታል ጀርመን በጎርጎሮሳዊ 2010 ዓ ም 22.4 በመቶ ከኒኩሌር ዘርፏ ኃይል ማመንጨት መቻሏ ቢመዘገብም ፉኩሽማ ጃፓን ላይ የኒኩሌር ኃይል ማመንጫው በተከሰተው የተፈጥሮ አደጋ ምክንያት ጉዳት ሲያስከትል ወዲያው ካሏት 17 የኒኩሌር የኃይል ማመንጫዎች ስምንት ያህሉን በቋሚነት ዘግታለች። ቀሪዎቹንም እስከ ጎርጎሮሳዊ 2036 ዓ ም ቀስ በቀስ እንደምትዘጋ አሳውቃለች። ኒኩለር ፎር ክላይሜት መንግስታዊ ያልሆነ ዋና መቀመጫውን ዩናይትድ ኪንግደም ያደረገ ድርጅት ነው። ድርጅቱ የፀሐይ ብርሃን እንደ ልብ በማይገኝባቸው ሀገራት ኒኩለር ዋነኛውና አስተማማኙ የኃይል ምንጭ ነው በሚል ኒኩለር ለከባቢ አየር ጥበቃ ወሳኝ ነው ሲል ይሟገትለታል። ጀርመን የፉኩሽማውን አደጋ ተመልክታ የወሰደችውን እርምጃም አጥብቆ ይተቻል። መከራከሪያው የድንጋይ ከሰልን ለኃይል ምንጭነት ከመጠቀም የኒኩሌር ኃይል ምንጭ ወደ ከባቢ አየር የሚለቀው የብክለት መጠን አነስተኛና ዘላቂነቱ አስተማማኝ በመሆኑ እሱ ላይ ማተኮር ይገባል የሚል ነው። ስኮትላንዳዊው ኔተን ፓተርሰን የዚህ ድርጅት ባልደረባና ስለ ኒኩሌር የኃይል ምንጭነት አዎንታዊ ጎኖች ሳይታክት የሚሟገት ወጣት ነው። ከባቢ አየሩን ከካርቦን በፍጥነት ለማጽዳት የሚያስፈልጉን ዝቅተኛ የካርቦን ልቀት የሚያስከትሉ የኃይል ምንጮች ናቸው ነው የምለው። ለዚህ ደግሞ የሚመረጡት የንፋስ፣ የፀሐይ፣ የውሃና የኒክሌር የኃይል ምንጮች ናቸው። ከጋዝም ሆነ ከከሰል የኃይል ምንጭነት ለመላቀቅ ከዚህ የተሻለ ሌላ አማራጭ በበኩል አይታየኝም። ኒውክለር እጅግ አነስተኛ አሻራ በመተው ኃይልን በአግባቡ መጠቀም የሚያስችል ቴክኖሎጂ መሆኑ ተረጋግጧል። ምንም እንኳን የኒውክለር ኃይል ማመንጫ ወደ ከባቢ አየር በካይ ጋዞችን ይለቃል ተብሎ ባይወቀስም፣ ያለው ጨረርም ሆነ የዝቃጭ አወጋገድ በጤና ላይ የሚያስከትለው አደጋ በየጊዜው መነጋገሪያ እንደሆነ ነው። ፓተርሰን ግን ስለ ጨረር ከተነሳ ፓይለቶች በዕለት ተዕለት ስራቸው የሚያጋጥማቸው ከኒኩሌር የኃይል ማመንጫ ከሚወጣው የከፋነው ነው ባይ ነው። ምናልባት ያልተስተዋለው ጉዳይ ፉኩሺማ ላይ ከባድ አደጋ ደርሶ በነበረበት ወቅት የሞቱ ሰዎች ቁጥር ሲነገር ነበር። ሆኖም ለኒውክሌር የኃይል ማመንጫ ተጋልጦ በካንሰር ምክንያት የሞተ ሰው ግን የለም። በዚያ ላይ ደረጃውን በጠበቀ መልኩ በሚንቀሳቀስ የኒክሌር የኃይል ማመንጫ ላይ የሚሰሩ ሰዎች ለጨረር የመጋለጣቸው ሁኔታ አውሮፕላን አብራሪዎች በየዕለቱ ከሚያገኛቸው መጠን ያነሰ ነው። የአየር ንብረት ለውጥን ለመቀልበስ ለሚደረገው ጥረት መንግስታት ከሁለት ዓመታት በፊት ፓሪስ ላይ የተስማሙበትን የብክለት መጠን የመቀነስ እርምጃ ለማሳካትም ይህን ከግምት ማስገባት እንደሚያስፈልግም ይናገራል። የኒውክለር የኃይል ማመንጫን ስለመዝጋት ስናወራ ጀርመን በርከት ያሉትን መዝጋቷን እናያለን። ግን ፈረንሳይን ቤልጂየምን ዩናይትድ ኪንግደምን ስንመለከት የመዝጋት እቅድ የላቸውም። ምክንያቱም ሀገራቱ የፓሪሱ ስምምነት ግባቸውን ለማሳካት ይህ እንደሚያፋጥንላቸው ያምናሉ። የኒኩሌር የኃይል ማመንጫ ካለ ድንጋይ ከሰል ማቃጠል አይኖርም። በዚህ ደግሞ ወደ ከባቢ አየር የሚገባው ካርቦን ዳይኦክሳይድ ይቀንሳል። የኒኩሌር የኃይል ምንጭ ከባቢ አየር ላይ የሚያስከትለው የብክለት ተጽዕኖ ይቀንሳል ቢባልለትም የዝቃጭ አወጋገዱ ግን ማጠያየቁ አልቀረም። ኔተን ፓተርሰን ዝቃጩ የዓለም አቀፉን የአቶም ኃይል ተከታታይ ተቋምን መመሪያ ተከትሎ እስከ 200 ዓመት ድረስ ተቀብሮ የሚኖሩበትን ስልት መቀየስ እንደሚቻል ያስረዳል። የኒኩለርን የኃይል ምንጭነት የመቃወሙ እንቅስቃሴ ረዥም ዓመታትን ያስቆጠረ ታሪክ አለው። በጎርጎሮስ 1970ዎቹ መጀመሪያ ምዕራብ ጀርመን ውስጥ በምትገኘው ቪል በተባለች ስፍራ የኒውክሌር የኃይል ማመንጫ ለመትከል የነበረው እቅድ በህዝብ ተቃውሞ መሰረዙ በመላው አውሮፓና ሰሜን አሜሪካ ውስጥ ተመሳሳይ ድምጽ ጎልቶ እንዲሰማ ብርታት ሰጥቷል። ተቃውሞና ድጋፉ እስከ ዛሬ ዘልቆም የአውሮፓና አሜሪካ ሀገራት ከዚህ ዘርፍ ኃይል ማመንጨታቸው መቀጠሉ አንዳንድ የአፍሪቃ ሀገራትንም ቀልብ መሳቡ እየታየ ነው። ደቡብ አፍሪቃ ተጨማሪ የኒኩሌር የኃይል ማመንጫ ለመገንባት አቅዳለች። ግብጽና ናይጄሪያም አይናቸውን ጥለውበታል። የደቡብ አፍሪካ እቅድ ግን ከወዲሁ ተቃውሞ እየቀረበበት ነው። ግሪንፒስ የተሰኘው የአካባቢ ተፈጥሮ ተቆርቋሪ ተቋም የደቡብ አፍሪካ ቢሮ ኒኩሌርን አስቁሙ የሚል ዘመቻውን ጀምሯል። ሚሊታ ስኪል የግሪንፒስ አፍሪቃ የአየር ንብረትና የኃይል ጉዳይ ዘመቻ ከፍተኛ ስራ አስኪያጅ ናቸው። ለድርጅታቸው የኒኩሌር የኃይል ማመንጫ ደህንነቱ አስተማማኝ አይደለም። ደቡብ አፍሪቃ የኒክሌር የኃይል ማመንጫን ለመገንባት መወሰኗ ከሚዛናዊ ውሳኔ የሚቃረን ነው። በዚህ ምክንያትም የተለያዩ ተቋማት ተከታታይ ምርምር አካሂደው ከኒክሌር ማመንጫ ኤሌክትሪክ የማግኘቱ ሂደት ከየትኛውም ዘርፍ የበለጠ ውድ ዋጋ የሚጠይቅ መሆኑ ታውቋል። ታዳሽ የኃይል ምንጮች ግን ርካሽ ናቸው። መንግሥት ምንም ቢሆን አዲስ የኒክሌር የኃይል ማመንጫ እንዲገነባ የታቀደው እንዲቀጥል ማዘዙ ጤናማ ወደፊት ሕይወትን በተመለከተ ከአካባቢ ተፈ ከተፈጥሮ መብታችን ጋር በግልጽ የሚጋጭ ነው ብለን እናምናለን። ምክንያቱም ኒክለር መቼም ቢሆን ደህንነቱ አስተማማኝ ሆኖ አያውቅም። ከዚህም ሌላ ደቡብ አፍሪቃ በዘርፉ ላይ አደጋ ቢፈጠር በህዝቡ ላይ የከፋ ችግር እንዳያደርስ ለመከላከል የሚያስችል በቂ አቅምም ሆነ ዝግጅት አላት ብሎ ግሪንፒስ እንደማያምንም አክለው አመልክተዋል። የአካባቢ ተፈጥሮ ተቆርቋሪና የዘርፉ ምሁር የሆኑት አቶ ያለምሰው አደላ አሉታዊ ተጽዕኖ የማያስከትል የኃይል ምንጭ ባይኖርም በአንጻራዊነት መታየት እንዳለበት ያስረዳሉ። ሁሉም የኤነርጂ አማራጮች አንጻራዊ ጉዳት፣ አንጻራዊ ጥቅም ነው ያላቸው ማለት ነው። የትኛውንም ብትይ፣ ለምሳሌ ከንፋስ የሚገኘውን ኃይል እንጠቀማለን ሲል፣ ይህንን ደግሞ ልቃውም የሚል አክቲቪስት ቢነሳ የአዋፍንና የዛን አካባቢ ሁኔታ በመቀየር የራሱ ተጽዕኖ አለው ብሎ መነሳት የሚችልበታል። ሁሉም አማራጮች የራሳቸው ችግር አላቸው። የኒውክላርን ስናይ ምንድን ነው፣ ዘላቂ የምትው የኃይል አማራጭ ሊሆንሽ ይችላል። የኒውክላር አደገኛ የሚሆነው ልክ ጃፓን ውስጥ እንደተከሰተ የተፈጥሮ አደጋ ርዕደ መሬት እንደ ሱናሚ ሲነሳ ይሄ መሰረተ ልማት ሲፈርስ አካባቢው ላይ የሚፈጠረው ችግር በቀላሉ ወደ ኋላ አንመልሰውም፣ ረዥም ጊዜ ይፈልጋል። አሁን ጃፓን እንኳ ያን የሚያክል ቴክኖሎጂ ይዛ ዛሬም ድረስ ከፍተኛ የሆነ የሪሜዲዬሽን ወይም የማከም ስራ ላይ ናቸው ያንን ቦታ። ይህ አንዱ ነው። ኒኩሊር በኃይል ምንጭነት ሲታሰብ ከዚህ ሌላ አሳሳቢና የአፍሪካ ሀገራት ደግሞ ሊከውኑት አቅሙ የሚያንሳቸው መሰረታዊ ጉዳይም አለ። አቶ ያለም ሰው ከኒውክሊያር ፓወር ፕላንት አንደኛ፣ በቀን ተቀን ሂደት ውስጥ ኃይል ሲመነጭ የሚወገዱ ዝቃጮች አሉ። እነሱን እንዴት ነው የምንይዛቸው? እኛ እኮ ዛሬ በእኛ እንኳ ምሳሌ ብንወስድ ከቤት የሚወጣን ቆሻሻ እንኳ በአግባቡ የምናስወግንበት ዘመናዊ የማስወገጃ ቦታ ከሁለት ከሶስት ቦታ በላይ የለም እዚህ ሀገር ውስጥ ማለት ነው። የሌሎችም የአፍሪካ ሀገሮች ነባራዊ ሁኔታ ይሄ ነው። በእርግጥ እንደ ደቡብ አፍሪካ ያሉ ሀገሮች በእድገትም የተሻሉ ናቸው። ሳይንሱም ያደገበት ሀገር ነው። ይሄንን የሀይል አማራጭ ቢጠቀሙ ጥቅሙ የሚበልጥበት ነገር ይታየኛል፣ እኔ እንደ አንድ ባለሙያ በግል ማለት ነው። ምክንያቱም አንደኛ ችግር ቢደርስ የሚቋቋሙበት ሀይል አላቸው ወይ? ሬዚለንስ ማገገም የሚችሉበት ሀይል አላቸው ወይ? ኢኮኖሚው አለ ወይ? ማህበረሰቡ ንቃተ ህሊን አለ ወይ ስትይ ያለበት ሁኔታ አለ። ወደ ሰብሰሃራ አካባቢ ያሉ ሀገሮች ላይ ግን ስናይ ከባድ የሚያደርገው ነገርም አለ። አንደኛ ኢኮኖሚው ይሸከመዋል ወይ? ማህበረሰቡ በአብዛኛው ታዳጊ ሀገሮች አሁን አንድ ምሳሌ እንኳ ብነግርሽ ከፀረ ተባይ ኬሚካሎች እንደዚህ የተወገዱ ዕቃዎችን እንኳ मकम्य चा यदुत मकम्य च आल्फम यो हाहा मसकम्य चा እጅግ ሰፊ ቁጥር ያለው ማህበረሰብ አፍሪካ ውስጥ ይሄ ማህበረሰብ ባለበት አደገኛ የሆነ ጨረራማ እንግዲህ ኒውክሊር በባህሪው ምንድን ነው መሰለሽ? የምትዳስሹ አይደለም። ሌሎቹ ቆሻሻዎች ሄደሽ እንዲምትነቂው ሊሆን ይችላል። የኒውክሊር ኃይል ማመንጫዎች የሚወገዱ ነገሮች የምትዳስሹ አይደለም፣ የሚጎዳ ጨረር ነው። ይሄ ግንዛቤ ባለበት እነዚህን ቴክኖሎጂዎች ወደ እነዚህ ሀገሮች ላምጣ ማለት አደገኛ ኃላፊነትም ይጠይቃል። ትልቅ ኃላፊነት ይጠይቃል። ያ ባለበት እነዚህ ቴክኖሎጂዎች በሽታ ነው የሚሆኑት አንዳንዴ ለበጎ ነገር ያሰብሹ፣ በሽታ የሚሆንበት አጋጣሚ አለ። ሀይል ማመንጨቱን አይደለምና፣ ከዛ አንጻር ብናየው በአሁኑ ጊዜ በመላው ዓለም በ30 ሀገራት ውስጥ 430 የኒኩሊየር የኃይል ማመንጫዎች ይገኛሉ። ከሀገራቱ መካከል 24ቱ የአውሮጳ ናቸው። ከአፍሪቃ ሀገራት ብቸኛዋ የኒኩሊየር ኃይል ማመንጫ ባለቤት ደቡብ አፍሪቃ እስካሁን ሁለት ማመንጫዎች አሏት። ከሀገሪቱ የኤሌክትሪክ ኃይልም አምስት በመቶውን ይሸፍናሉ። አድማጮች፣ ለቃለ መጠይቁ የተባበሩንን ሁሉ በማመስገን ለዕለቱ ያልነውም በዚሁ እናብቃ። አስተያየት ጥቆማችኋ የለን ሸዋ እየለገሰ ነኝ። ሰላም ሁኑ።